ሳይንስ እና ቴክኖሎጂ። ከቅርብ ዓመታት ወዲህ ሰው ሰራሽ አስተውሎት ቴክኖሎጂ የሰው ልጆችን ተክቶ በመስራት በርካታ ተግባራትን እያከናወነ ነው። ይህም ጊዜና ወጪን በመቆጠብ ምርታማነትን በማሳደግ ላይ ይገኛል። ከዚህ አንጻር በኤአይ ላይ የተመሰረቱ መተግበሪያዎችን የሚጠቀሙ ሰዎች ቁጥር በመላው ዓለም በፍጥነት እያደገ ነው። ለምሳሌ በሰው ሰራሽ አስተውሎት ቴክኖሎጂ ላይ የተመሰረተውና ቻት ጂፒቲ የተባለው መተግበሪያ ከጎርጎሪያኑ ከጥር 2025 ዓ.ም ጀምሮ ከ122 ሚሊዮን በላይ ዕለታዊ ንቁ ተጠቃሚዎች አሉት። ይህም በዓለም ዙሪያ ከ65 ሰዎች ውስጥ አንዱ በየቀኑ ይህንን መተግበሪያ ይጠቀማል ማለት ነው። ለመሆኑ እነዚህ መተግበሪያዎች እንዴት ነው የሚሰሩት? የሳይበር ደህንነት ከፍተኛ ባለሙያ የሆኑት አቶ ብሩክ ወርቁ ማብራሪያ ያላቸው። ስራን የሚያቀላጥፉ ምርታማነትን የሚጨምሩ ያው ዘመናዊ ቱሎች ናቸው። ጀነሬቲቭ ኤአይ ይባላሉ። ወይም ደግሞ ኮንቴንትን ወስደው አናላይዝ አድርገው ፕሮምት በሚደረጉት የሚጠይቁትን ኢንፎርሜሽን ወስደው ያንን አናላይዝ አድርገው ከትልቅ ዳታ ቤዝ ውስጥ የተማሩትን ኢንፎርሜሽን መሰረት አድርገው አናላይስ በመስራት ልክ ሰው ልጅ ሚሰጡት የሚችለውን የተቀራረበ አይነት ሚባል ኢንፎርሜሽን የሚሰጡ ቱሎች ናቸው። የጀኔሬቲቭ ኤአይ የሚሰሩት በዚህ መልክ ነው። እንግዲህ በጣም ከፍተኛ አቅም ያለው አናሲስ እንጅን አላቸው፣ የራሳቸው ሆኑ ዳታ ስቶሮች እና ዳታ ቤዞች ኖሯቸዋል። እነዚህን ቴክኖሎጂዎች ተጠቅመው ደግሞ አናሲሱ ለመስራትና ኢንፎርሜሽኑን ኦርጋናይዝ ለማድረግ የሚጠቀሙበት አልጎሪዝሞች አሏቸው፣ ወይም ደግሞ ማቲማቲካል ፎርሙላዎች አሏቸው በዚህ መልክ ነው ይችላል። ጂፒቲም ሆነ ሌሎቹ የፕሮምት ኢንጂነሪንግ ቱልስ በዚህ መንገድ። የአይ መተግበሪያዎች የሚሰጡት ጥቅም ምቾትና አቅም የማይካድ ቢሆንም ባለሙያዎች በግል መረጃዎች ላይ ስጋቶች መኖራቸውን ያስጠነቅቃሉ። የአይ መድረኮች የተጠቃሚ ውህብን የሚሰበስቡበት የሚያከማቹበትና የሚጠቀሙበት መንገድ ላይም ጥያቄዎች ይነሳሉ። ይህም በውህብ ጥበቃና በተጠቃሚዎች ፈቃድ ላይ አሳሳቢነቱ እንዲጨምር አድርጓል። እንደ አቶ ብሩክ ገለጻ ቴክኖሎጂው አዲስ መሆኑና በተጠቃሚዎች ዘንድ ስላጠቃቀሙ በቂ እውቀት አለመኖር ደግሞ ስጋቱን የበለጠ አድርጎታል። ቱሎቹ አዲስ ናቸው። ጀኔቲቪ ወይም ሆነ አጠቃላይ የአይ ፊልድ ከሁለት ሺህ አንድ ሁለት ሺህ በኋላ የመጣ በሰፊው ጥቅም ላይ እየዋለ ያለ ቴክኖሎጂ ከመሆኑ አንጻር ሰዎች እንዴት መጠቀም እንዳለባቸው በግለሰብ ደረጃም ሆነ ካምፓኒ ሴታፕ ብዙ የሚያውቁበት ሩም ገና አልተፈጠረም። ሰፕሽን ታዊነት የለም። እንደገና ደግሞ ቱሎቹ ከሚሰጡት ጥቅም አንጻር ፕሮዳክቲቪቲን፣ ዘመናዊነትን፣ ክሬቲቪቲን ለመጨመር ከሚያደርጉት አገልግሎት አንጻር ኢምፕሬሲቭ የሆነ እርዚያቶች በማምጣታቸው ሰዎች በዚያ ኤግዛይትድ ሆነው ብዙ አናሊስ ከሰው ጋር ዲስከስ አድርገው የማያገኟቸው አይነት ኢንፎርሜሽኖች በአንድ ቱል ላይ ማግኘት በመቻላቸው የተነሳ ያንን ለመጠቀም በሚል የግል ፐርሰናል መረጃዎቻቸውን የ የፋይናንሻል ኢንፎርሜሽን፣ የሕክምና መረጃ፣ የፍርድ ቤት፣ የሌሎችም ከሰው ጋር ዲስከስ ብናደረግ ልንሰጣቸው የማንደፍራቸው መረጃዎች ሁሉ የሚሰጡበት ሁኔታ ተፈጠረ። በሰው ሰራሽ አስተውሎት ላይ የተመሰረቱ መተግበሪያዎች በርካታ መረጃን ከተጠቃሚዎች በመሰብሰብ ሞዴሎቻቸውን ለማሰልጠን ጥቅም ላይ ያውሉታል። ማለትም ተጠቃሚዎች በፎቶ ወይም በጽሁፍ የሚሰጡት መረጃ በመተግበሪያዎቹ የመረጃ ቋት ውስጥ በማከማቸትና በመተንተን ተጠቃሚዎች ለሚሰጡት ጥያቄ ምላሽ ለመስጠት ሊያገለግል ይችላል። ከዚህ አንጻር ተጠቃሚዎች በሰው ሰራሽ አስተውሎት ላይ የተመሰረቱ መተግበሪያዎችን ሲጠቀሙ ስለሚያገኟቸው መረጃ ብቻ ሳይሆን ስለሚሰጧቸው ግላዊ ወይም ምስጢራዊ መረጃዎች ጥንቃቄ ማድረግ እንዳለባቸውም ባለሙያው ያስጠነቅቃሉ። ያ ካልሆነ ግን በግለሰብም ሆነ በተቋማት ላይ የሚያስከትለው ጉዳት ከፍተኛ ነው ይላሉ። እነዚህ ጄኔቲቭ ኤአይ ቱልስ መረጃዎቹን ከፕሮምት ከሚያደርግ ወይም ጥያቄ ከሚጠይቀው ግለሰብ ተቀብለው የሚያስቀምጡት በመረጃ ቋቶቻቸው ውስጥ። ይህ በሚሆንበት ጊዜ ደግሞ ያለው ትልቁ ቻለንጅ ምንድን ነው? እነኚህ ቱሎች አንዳንድ ጊዜ አሁን በቅርብ ከጃንዋሪ እስከ ማርች ሁለት ሺህ ሀያ አምስት ድረስ እንኳን የተከሰቱ የፕራይቬሲ ክፍተቶች እንኳን ብንመለከት በጣም ብዙ የሆኑ ኢንሲደንቶች በኒውስ ሚዲያ ሲያየንበት፣ ለምሳሌ ዲፕሲክ የሚባለው ሞዴል ዴታ ብሪጅ ገጥሞታል ጃንዋሪ እስከ ማርች ሁለት ሺህ ሀያ አምስት ድረስ ወደ አንድ ሚሊዮን የሚሆኑ የቻት ሎጎቹን እና አንዳንድ ተጨማሪ ሲቢአይ ክሬዴንሻሎቹን ተሰርቋል። እነኚህ መረጃዎች ሲሰረቁ ደግሞ ዳርክ ዌብ ላይ ሀከሮች ወይም ደግሞ ማሌሽስ ኢንቴንሽን ያላቸው ሰዎች እዚያ ላይ ኤክስፖዝ ያደርጓቸዋል ማለት ነው። ዴታ ሊኮቹ ወይም ደግሞ የዴታ ኤክስፖዘሮቹ በግለሰቦቹ ሕይወት በካምፓኒዎች ማንነት ላይ ከፍተኛ የሆነ ኪሳራ የሚያደርሱ ነው የሚሆነው ማለት ነው። ተጠቃሚዎች መረጃዎቻቸውን ከመስጠታቸው በፊት መረጃው እንዳይከማች የሚያደርጉ አማራጮችና የመቆጣጠሪያ መንገዶች መኖራቸውን የሚገልጹት አቶ ብሩክ ነገር ግን ይህንን ባለማወቅ ተጠቃሚዎች ራሳቸውን እንደማይጠብቁ ይገልጻሉ። ይህ በሚሆንበት ጊዜም በቂ የመረጃ ጥበቃ ባለመኖሩ ማንኛውም የስርዓቱን ቁጥጥር አልፎ የገባ አካል የተጠቃሚዎችን መረጃ ሊያገኝ እንደሚችል ያስረዳሉ። ስለዚህ ግለሰቦች ምን ይደርስባቸዋል ማለት ነው? ሜዲካል ኢንፎርሜሽን፣ የፋይናንሻል ኢንፎርሜሽን ለምሳሌ የክሬዲት ካርድ ዳታ መረጃዎቻቸውን ሊሆን ይችላል፣ የት እንደሚገኙ ፐርሰናል ኢንፎርሜሽኖቻቸውን ፐርሰናሊ አይደንቲፋይ የሚያደርጋቸው መረጃዎቻቸውን በአለማወቅ መረጃዎቻቸውን ያለ ፍላጎት ወይም ያለ እውቀት ኤክስፖዝ ያደርጋሉ ማለት ነው። ስለዚህ በዋናነት ፖሊሲ ኢንፎርስመንቶቹ ሰፊሽንት አለመሆናቸው የዚህ የገቨርናንስ ፍሬምወርኮች በበቂ ሁኔታ የምንኖራቸው የኤአይ ሲስተሞች የግለሰቦችን መረጃ ፕሮሰስ ፎር ትራንስሚት በሚያደርጉበት መንገድ ወይም ደግሞ በተጠቃሚዎች ፕሮሰስ እያደረጉ ባለበት መንገድ ፕራይቬሲን ባማከለ ወይም ሳይበር ሰኪሪቲን ኢንሹር ባደረገ መልክ እየሰሩ መሆናቸውን ማረጋገጥ የማይቻል በመሆኑ የተነሳ ሶስተኛ ደግሞ ተጠቃሚዎች ሰፊሸንት አዌርነስ የሌላቸው በመሆኑ የተነሳ የግል መረጃዎቻቸውን ዳትሜስ ፐርሰናል የሚያደርጓቸውን የት እንደሚገኙ፣ ማን እንደሆኑ፣ ምን እንደሚሰሩ የኤክስፖዝ የሚያደርግ መረጃ ይወጣል። የህክምና መረጃዎቻቸው፣ የክሬዲት ካርድ እና የተለያዩ የፋይናንሽል ኢንፎርሜሽኖች ኤክስፖዝ ይሆናሉ። በዚ የተነሳ በነዚህ ዶሜኖች ሊያጠቃኝ ፈለግ ማንኛውም ሰው ለጥቃት ያጋልጣቸው ይችላል ማለት ነው። ስለሆነም ይህንን መሰሉን የመረጃ ተጋላጭነት ለመቀነስ ተጠቃሚዎች አገልግሎቱን ከመጀመራቸው በፊት እያንዳንዱ መተግበሪያ የራሱ የሆነ የግል መረጃ ጥበቃ ፖሊሲ ወይም ፕራይቬሲ ፖሊሲ ስላለው ፖሊሲውን በዝርዝር መመልከትና መረዳት ይጠበቅባቸዋል ይላሉ። በተጨማሪም የግላዊነት ቅንብሮችን ማንበብና መቆጣጠር፣ የሚያጋሩትን መረጃ መምረጥ፣ በጂሜል ውስጥ ያሉ እንደ ስማርት አሲስታንስ ያሉ የውሂብ መሰብሰቢያ መንገዶችን አለመጠቀም ይመረጣል። እንደ ግል አድራሻ፣ ፎቶ እንዲሁም የጤናና የገንዘብ ነክና እንደ ሕጋዊ ሰነዶች ያሉ የግል መረጃዎችን ከማጋራት መቆጠብም ያስፈልጋል። በተጨማሪም በአጠቃቀም ወቅት ስም አድራሻና ማንነትን መደበቅም ጠቃሚ መሆኑን ያስረዳሉ። ተጠቃሚዎች ግለሰቦች በዋናነት የሃይጂን ፕራክቲስ ሊኖራቸው ይገባል። በማንኛውም ሁኔታ አገልግሎቱ እስከምን ድረስ እንደሆነ ወይም ፕሮቴክሽኑ እስከምን ድረስ እንደሆነ ለማያውቁት ቱልን መረጃ ሲሰጡ አኖኒመስሊ ወይም ማንነታቸውን ባልገለጠ መልክ መስጠት ይችላሉ። እነዚህ ቱሎች ኤክስፕሊሲት የሰውየውን መረጃ አይፈልጉም። ስንጠቀም መረጃውን የግድ ስሜን አይፈልግም የኔን አድራሽ አይፈልግም የመኖሪያ ቦታዬን አይፈልግም። ፕሌስ ሆልደር አድርጎ ለምሳሌ ስም ከሆነ የራሴን ስም ከሚሰጠው ይልቅ እንዴም ብሎ ማስቀመጥ ይቻላል። ኢኳሊኒ የሚሰጠው መረጃ ስሜን ብሰጠው ስሜን ባልሰጠው አኖኒመስ ቱሉን ብቀርብም የማገኘው መረጃ አንድ አይነት እስከሆነ ድረስ አኔሰሰርሊ ወይም ባላስፈላጊ ኦቨር ኤክስፖዝ ባናደር የሚመከር ነው የሚሆነው ማለት ነው። በተጨማሪም ከዲጂታል መድረኮቹ የተገኙ መረጃዎችን በቀጥታ ከማጋራት ይልቅ ተገቢ ማጣራት ማድረግ፣ ምነታቸው ለማይታወቅ መሳሪያዎች መረጃ አለመስጠትና ባለብዙ ደረጃ የይለፍ ቃሎችን በመጠቀም ተጠቃሚዎች መረጃን መጠበቅ እንደሚችሉ መክረዋል። ችግሩን ለመከላከል በተጠቃሚዎች ከሚወሰዱ የጥንቃቄ እርምጃዎች ባሻገር በዚህ ቴክኖሎጂ ላይ ገዢ የሆነ ዓለም አቀፋዊ የአጠቃቀም ሕግና መመሪያ ማውጣትም አስፈላጊ መሆኑን ባለሙያዎች ያሳስባሉ። አቶ ብሩክ በበኩላቸው ህግ መውጣቱ መልካም ቢሆንም የህግ ማዕቀፉ ሲወጣ ግምት ውስጥ መግባት ያለባቸው ነገሮች መኖራቸውን ይጠቅሳሉ። ህግ ሲወጣ በህጉ የሚወጣባቸው መንገዶች፣ ክሎች የሚሰሩባቸው ሞዴሎች ሁሉ ኮንሲደር ያደረገ መሆን አለበት። ግን ህግ መውጣቱ ምንም ቢሆን ከምንም ነገር የተሻለ ለምሳሌ ሪሰንቴ ጀኔቲቭ ኤአይ ሰክዩሪቲ ለማጠናከር በሚል እየተዘጋጁ ያሉ የህግ ማዕቀፎች አሉ። ትራንስፓረንት እንዲሆን ሪስክ አሰስመንቶች እንዲሰሩ ወይም ደግሞ አስቀድሞ የግለሰቦችን ፕራይቬት መረጃ ወይም የካምፓኒዎችን ኢንፎርሜሽን መጠበቅ በሚያስችል መልኩ እንዲተዳደር የጠነከረ የሰክዩሪቲ ገቨርናንስ እንዲኖሩ የሚያስችሉ አስገዳጅ ማዕቀፎች እየወጡ ነው ያሉ። በኢዩ ኤአይ አክት እየወጣ ነው። ኦገስት ሁለት ሺህ አምስት ጀምሮ ይተገበራል ተብሎ ይታሰባል። አዲስ ህግ ደግሞ ዩኤስ ላይ የሆነ ስቴት ሎ ወጥ ተሰጥቷል። አንድ ሶስት ስቴቶች ላይ ትራንስፓረንት የሆነ የኤአይ ቲቪቲ እንዲኖር ነው። አንድ ሰው ኤአይ ኢንፎርም ሲያደርግ ወይም የሆነ ኢንፎርሜሽን ሼር ሲያደርግ፣ ሼር የሚያደርገው ኢንፎርሜሽን አደጋ ካለው ያን ግለሰቡ የሚታወቅበት መንገድ አለ። ትራንስፓረንሲ ማለት ያ ነው። በግልጽ ያን ኢንፎርሜሽን ስሰጥ እንዲህ እንዲህ አይነት ነገር ኤክስፖዝ ያድረግ ነው የሚል ነገር መኖር አለበት። ሰውየ በምርጫው የሚያደርገው ነገር መሆን አለበት ማለት ነው። ካልሆነ ደግሞ የሚወስደው ኢንፎርሜሽን የተጠበቀ መሆኑን ኢንሹር ሊያደርግ ይገባል ማለት ነው። ቀስ በቀስ ፕላትፎርሞቹ ሌሎች የኢመርጂን ቴክኖሎጂስ የምንላቸው ወይም አዳዲስ መጡ ቴክኖሎጂዎች የሚገጥሟቸውን አይነት የህግ ቻሌንጆች ቀስ በቀስ እየፈቱ የሳይበር ሴኪሪቲን አብረው እያስተካከሉ የሚሄዱ ነው የሚመስለኝ። አድማጮች፣ የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል። ከዝግጅቱ ጋር ፀሐይ ጫን ያብሬያችሁ ነበርኩ። መልካም ጊዜ።